ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ። የዛሬ ህዳር 18 2007 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት የያዝናቸውን ዝግጅቶች እናስተዋውቃችሁ። የአዲስ አበባ ከተማ ከንቲባ ጽፈት ቤት ለተቃዋሚው ሰማያዊ ፓርቲ ማስጠንቀቂያ ጻፈ። እኛን እኮ የማያናግሩ ማዘጋጃ ቤት ተነጋግረው መልስ መስጠት ስለማይችሉ እውነት ስለሌላቸው እኮ ነው የተደበቁ ወይም ከህገ ወጥ መሆናቸውን በይፋ ስላረጋገጡ እኮ እና ይሄን የሚያሳየኝ ህዝቡም ከጎናችን እየቆመ መሆኑን ዓለም አቀፍ ማህበረሰቡም ከጎናችን መቆሙ እኛም የፖለቲካ ፓርቲዎች ሳንታለል እስከዛ እስከ መደብደብ ድረስ መሄዳችን የሚያሳይ ትግሉ እየገፋ መሄዱን የሚያሳይ እንጂ ኢህአዴግ እየጠነከረ መሄዱን አይደለም። የፓርቲው መሪ አቶ ይልቃል ጌትነት ናቸው። ዝርዝሩን ይዘናል። የምስራቅ አፍሪካ ሀገሮች ከስደት ተመላሽ ዜጎቻቸውን መልሰው የሚያቋቁሙበት ጉባኤ በአዲስ አበባ በትናንትናው ዕለት ተጀምሯል። ዛሬ ደግሞ በዩናይትድ ስቴትስ የምስጋና በዓል ነው፣ ታንክስ ጊቪንግ በዓሉን ለምታከብሩ መልካም አመት በዓል። ሌሎች ቅንብሮችንም ይዘን እስከ ምሽቱ አንድ ሰዓት ተኩል ድረስ አብረናችሁ እናመሻለን። አብራችሁ እንድታመሹ ግብዣችን ነው። አሁን የምሽቱን ዜናዎች እናሰማ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። የምስጋናን ቀን ለምታከብሩ ሁሉ መልካም የምስጋና ቀን። የኢቦላ መከላከያ ክትባት ለመሥራት በሰው ላይ እየተካሄደ ያለው ሙከራ ጥሩ ውጤት እያሳየ መሆኑ ተገለጸ። የሙከራው ክትባት የተሰጣቸው ሃያውም ጤናማ ሰዎች የበረታ የሚባል የጎን ጉዳት እንዳላጋጠማቸውና በሃያውም ላይ የኢቦላ ቫይረስን ለመከላከል እየሰራላቸው መሆኑ ታውቋል። ዘ ኒው ኤንግላንድ ጆርናል ኦፍ ሜዲሲን የሚባለው መጽሔት ይዞ በወጣው ጽሑፍ ባለፈው ነሐሴ 27 2006 ዓ ም በተጀመረው ሙከራ ክትባቱ የተሰጣቸውን በጎ ፈቃደኞች ተመራማሪዎቹ ለተጨማሪ 48 ሳምንታት፣ ለአንድ ዓመት ያህል ጊዜ ማለት ነው፣ በቅርብ እንደሚከታተሏቸው አስታውቀዋል። የእንግሊዙ መድኃኒት አምራች ኩባንያ ግላስኮ ስሚት ክላይን በተሰራው በዚህ ክትባት ላይ ሙከራው እየተካሄደ ያለው ደህንነቱን ለመፈተሽ እንደሆነ ተገልጿል። በምዕራብ አፍሪካው የኢቦላ ወረርሽኝ እስካሁን 16 ሺህ ሰው መያያዙንና ከመካከላቸውም ወደ 5700 ሰው መሞቱን የዓለም የጤና ድርጅት ትናንት ባወጣው መግለጫ አስታውቆ ነበሩ። ምንም እንኳ አበረታጭ ውጤት እያየን ቢሆንም አሁን ያገኘናቸው መረጃዎች የሥራው አንዲት ንዑስ አካል ብቻ ነች ብለዋል። የግላስኮ ስሚት ክላይን የዓለም አቀፍ የክትባት መርሃ ግብር ሊቀመንበር ዶክተር ሞንሴፍ ስላዊ። መሳሪያ ያለያዘ ጥቁር የ18 ዓመት ወጣት የገደለው ነጭ ፖሊስ ክስ ሊመሰረትበት አይገባም የሚል ውሳኔ በቅድመ ክስ አጣሪ ኮሚቴ እንደተሰጠ፣ በተጫረው ሁከት ስትናጥ የቆየችው የዩናይትድ ስቴትሷ የሚዚሪ ፈርገሰን ቀበሌ ያለፈውን ሌሊት በተሻለ የጸጥታ ሁኔታ አሳልፋለች። ከተማይቱ ትናንት ረቡዕ ከሰዓት በኋላም የተበታተኑ የተቃውሞ እንቅስቃሴዎች ይታዩባት የነበረ ቢሆንም ምናልባት አስተዋጽኦ ሳያደርጉ አልቀሩም በተባለው የተበላሸ የክረምቱ አየር ሁኔታ ዛሬ እየተከበረ ያለው የምስጋና ቀን በዓል ዋዜማና ግዙፍ ቁጥር ያለው የፖሊስ ኃይል ምክንያት ለሰልፍ የወጣው ሰው ቁጥር ከቀደሙት ሁለት ሌሊቶች ያነሰው ሆኖ ታይተዋል። አፍጋኒስታን ዋና ከተማ ካቡል ውስጥ አንድ አጥፍቶ ጠፊ የቦምብ ጥቃት አድራሽ እንግሊዝ ኤምባሲ ሕንፃ ላይ መኪና እያሽከረከረ ደርምሶ ሲገባ ባደረሰው ጥፋት ቢያንስ አምስት ሰው ገደለ። ከተገደሉት መካከል አንዱ እንግሊዛዊ እንደሆነ ተነግሯል። ለጥቃቱ ታሊባን ኃላፊነት ወስዶ ኢላማ ያደረገው የውጭ ወራሪ ኃይሎችን ነው ብሏል። ብዙዎች መገደላቸውና መቁሰላቸውንም ተናግሯል። የሶሪያ መንግሥት የአይሲል አክራሪ ኃይሎች ጠንካራ ይዞታ በሆነችው ራቃ ከተማ ላይ ባደረሰው የአየር ድብደባ ብዙ ሲቪሎችን የመግደሉ ዜና በእጅጉ ያስደነገጠው መሆኑን የአሜሪካ መንግሥት አስታወቀ። ዋና ጽሕፈት ቤቱ እንግሊዝ የሚገኘው የሶሪያ ሰብአዊ መብቶች ቃፌር የሚባለው ቡድን ባወጣው ሪፖርት በድብደባው ቢያንስ 95 ሰው መገደሉንና ከሞቱት መካከል ቢያንስ 52ቱ ሲቪሎች መሆናቸውን ገልጿል። ድብደባው የተፈጸመው በአንድ የኢንዱስትሪ መንደር እና ሰው በብዛት በሚገኝበት ገበያ ስፍራ ላይ መሆኑንም ቡድኑ አክሎ አመልክቷል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ሄኖክ ለመለሳችው፣ ጤና ይስጥልኝ። መልካም ቆይታ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሻው ሄኖክ ሰማግዜር ነኝ። የአዲስ አበባ ከተማ ከንቲባ ጽፈት ቤት ኢ ሕገ መንግስታዊ ያለውን ድርጊት ፈጽሟል ሲል ለወነጀለው ተቃዋሚው የሰማያዊ ፓርቲ ማስጠንቀቂያ አልኳል። ሰማያዊ ፓርቲና አጋሮቹ በበኩላቸው ማስፈራራትና አፈና የዴሞክራሲ ጥያቄዎችንና ሰላማዊ ሕዝባዊ የለውጥ እንቅስቃሴዎችን አይቀለብስም ሲሉ የተቃውሞ መግለጫ አውጥተዋል። መለስካቸው አመሀ ዝርዝሩን ተከታትሏል። ኅዳር 11 ቀን 2007 ዓ ም በአዲስ አበባ ከተማ አስተዳደር ማህተምና በከንቲባ ጽህፈት ቤትና የአካባቢ ጉዳዮች ኃላፊ አቶ አሰግድ ጌታቸው ይመኑ ፊርማ ለሰማያዊ ፓርቲ የተጻፈውና በግልባጭም ለፌዴራል ፖሊስ ኮሚሽን በብሔራዊ መረጃና ደህንነት አገልግሎት ለውስጥ ደህንነት ዋና መምሪያ እንዲሁም ለአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን በግልባጭ የተመለከተው ደብዳቤ በርዕሱ ጉዳዩ የተደረገውን ህገወጥ ተግባር በማስመልከት የተሰጠ ማስጠንቀቂያ ይላል። የማስጠንቀቂያው ደብዳቤ ሕገ ህገወጥ ያላቸውን ድርጊቶች ሲዘረዝርም ፓርቲው ምንም አይነት የአደባባይ ስብሰባ እውቅና እንዳላገኘ እያወቀ ህዳር 6 ቀን 2007 ዓ ም በከተማ ውስጥ በተለያዩ ቦታዎች ነፃነት ለፍትሐዊ ምርጫ በሚል የቅስቀሳ በራሪ ወረቀት በመበተን ህገወጥ የአደባባይ ስብሰባ ቅስቀሳ በማድረጋችሁ ህዳር 7 ቀን 2007 ዓ ም ፓርቲው ባልተፈቀደ ቦታ ላይ በሊቀመንበር ኢንጂነር ይልቃል ጌትነት አስተባባሪነት ህገወጥ የአደባባይ ስብሰባ ለማድረግ በአካል ተገኝተው ሰዎችን በቦታው ላይ በመሰብሰባቸው በአካባቢው የነበሩ የጸጥታ አስከባሪዎች ያለ ፈቃድ እየተደረገ ያለው ህገወጥ እንቅስቃሴ ተገቢ አለመሆኑ ሲገልጹላቸው ከጸጥታ ኃይሎች ጋር አላስፈላጊ ግብግብ ከመፈጠሩም በላይ የተለያዩ የጭወት ድምፅ በማሰማት የአካባቢውን ህብረተሰብ ሰላምና ጸጥታ የማወክ ተግባር ተከናውለዋል ይላል። አያይዘውም በዚህ ምክንያት ፓርቲው በህገ ወጥ መንገድ እየተንቀሳቀሰ መሆኑን ይገልጻል። ስለሆነም ይላል ደብዳቤው፣ ስለሆነም ፓርቲው በቀጣይነት ህግን አክብሮ የማይንቀሳቀስ ከሆነ ድርጊቱ ጸረ ህገ መንግሥት ስለሆነና የከተማችንን ሕዝብ ሰላምና ደህንነት ለመጠበቅ ሲባል ከሚመለከታቸው አካላት ጋር በመተባበር አስፈላጊውን እርምጃ የሚወስድ መሆኑን በጥብቅ እናሳውቃለን ይላል። የሰማያዊ ፓርቲ ሊቀመመር አቶ ይልቃል ጌትነት እንደሚሉት ግን ከአዲስ አበባ አስተዳደር ለተጻፈው የክልከላ ደብዳቤ ህጋዊና ተገቢ መልስ በተገቢው ጊዜ በደብዳቤ ጽፈው እንዳሳወቁና ለአደባባይ ስብሰባው ቅስቀሳ የተደረገውም ሆነ የተወጣው የሀገሪቱ ህግ በሚፈቅደው መሰረት እንደሆነ ለቪኦኤ ገልጸዋል። በዕለቱም ምንም አይነት ግርግር አልነበረም ብለዋል። በባለፈው በሰባት የጠራ ነውን ስብሰባ ደብዳቤ ሰተናቸው አውቀው ከዛ በኋላ ደብዳቤ ጽፈውልን መልሰን እኛም ደብዳቤ ጽፈንላቸው ቦታው ላይ ስንገኝ የአዲስ አበባ ፖሊስ እና የፌዴራል ፖሊስ መጥተው ስብሰባችንን በተኑ። ስለዚህ ወደ ግጭት እንዳይገባ አላስፈላጊ ኮንፍሮንቴሽን እና የማያስፈልግ ዋጋ መክፈል እንዳይኖር ብለን ማድረግ አትችሉም አሉ። ሞንታርቦዎችን፣ ሳውንድ ሲስተም፣ ጀኔሬተር እዛ ጋ መትከል አልቻልንም፣ ተከለከል እንደዛ አድርገው በትኑት። አላወቅንም ነው የሚለው ፖሊስ። በኢትዮጵያ ተቃዋሚ ፓርቲዎች ትብብር አባላት የወጣው መግለጫ በበኩሉ ይህ ማስጠንቀቂያ ማስፈራሪያ መሆኑን አብራርቶ ሌላም አንድምታ እንዳለው ያስረዳል። የትብብሩ ጸሐፊ አቶ ግርማ በቀለ ይህ ዛሬ በወህኒ የሚገኙ በሽብርተኝነትና ህገ መንግሥት በመጣስ በሚል የታሰሩ የፓርቲ አመራሮችና አባላት፣ የሃይማኖት መሪዎች፣ ጋዜጠኞች፣ ብሎገሮች ከገዢው ፓርቲ የተለየ አመለካከት ያላቸውን ዜጎች መፈረጅ፣ ለማሰር፣ ማሰቃየት የተሄደበትን ስልት ዛሬም በእኛም ሆነ ሌሎች ላይ እየተሞከረ ያለውን የማስፈራራስና የማሸማቀቅ ሙከራ ከሚያስታውሰን በቀር በህጋዊና ሰላማዊ ትግላችን የሚፈለገውን መስዋዕትነት ለመክፈል ስለተዘጋጀን የሚፈራ አልተገኘም። ትብብሩ ጨምሮ እንደሚገልጸው ህዳር 21 ቀን 2007 ዓ ምት ሊያደርገው ላቀደው የአደባባይ ስብሰባ እውቅና ከከተማው አስተዳደር ለማግኘት ያቀረበውን ደብዳቤም የከንቲባ ጽፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አስግድ ጌታቸው ሊቀበሏቸው አሻፈረኝ እንዳሉ ታውቋል። ደብዳቤው በፖስታ ቤት በኩል ቢላክም አስተዳደሩ ለመቀበል ፈቃደኛ እንዳልሆነ ፖስታ ቤት በደብዳቤ እንዳሳወቀም የትብብሩ መግለጫ ያስረዳል። ይህ በትብብሩ ሊቀመንበር በአቶ ይልቃል አመለካከት የገዢውን ፓርቲ ወይም የመንግስትን ደካማነት በአንጻሩ ደግሞ የተቃዋሚዎችን ድለው የሚያሳየው ምናልባትም ኢህአዴግን እንደዚህ ያደረገው የህዝብ ትግል መሆኑ ውጤትም መሆኑን ማወቅ ያስፈልጋል። ውጤት እንዳልመጣ አድርጋቸው አትዩቱ። እኛን እኮ የማያናግሩ ማዘጋጃ ቤት ተነጋግረው መልስ መስጠት ስለማይችሉ እውነት ስለሌላቸው እኮ ነው የተደበቁት፣ ወይም ከህግ ወጥ መሆናቸውን በይፋ ስላረጋገጡ እኮ እና ይሄን የሚያሳየኝ ህዝቡም ከጎናችን እየቆመ መሆኑን ዓለም አቀፍ ማህበረሰቡም ከጎናችን መቆሙም እኛም የፖለቲካ ፓርቲዎች ሳንታለል እስከዛ እስከ መደብደብ ድረስ መሄዳችንን የሚያሳይ ትግሉ እየገፋ መሄዱን የሚያሳይ እንጂ ኢህአዲግ እየጠነከረ መሄዱን አይደለም። የትብብሩ መግለጫ አክሎ እንዳብራራውም የአስተዳደሩ ደብዳቤውን ያለመቀበል የህገ መንግስቱን አንቀጽ አስራ ሁለት ማለትም የመንግስት አሰራር ተጠያቂነትን ድንጋጌ የጣሰ ነው። ይሁንና ህዳር 21 ቀን 2007 ዓ.ም ትብብሩ አደርገዋለሁ ያለውን የአደባባይ ስብሰባ በተግባር እንደሚፈጽመው አሳውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ ስርጭታችን ይቀጥላል። የምስራቅ አፍሪካ ሀገሮች በስደተኞችና ከስደት ተመላሾች ጉዳይ ላይ የጋራ ራዕይና እቅድ እንዲኖራቸው ለማስቻል የታለመ የሁለት ቀናት ውይይት በትናንትናው ዕለት በአዲስ አበባ ተጀምሯል። የስደተኞች አንዷ መዳረሻ በሆነችው የወቅቱ የአውሮፓ ህብረት ፕሬዚዳንት ጣሊያን አነሳሽነት የሚካሄደው ይህ ውይይት በአጭርና ረጅም ጊዜ የሚተገበሩ ግቦችን ያመነጫል ተብሎ ተጠብቋል። እስክንድር ፍሬው ከስብሰባው መድረክ የሚከተለውን ዘገባ አልኳል። ተሰብሳቢዎቹ ዋነኛ የስደተኞች መነሻና መድረሻ የሆኑት የምስራቅ አፍሪካ ሀገሮች ተወካዮች ሀሳቡን ያመነጨችው ደግሞ ከስደተኞች ዋነኛ መዳረሻዎች አንዷ ጣሊያን ናት። በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ባለቤትነት በቅርብ ጊዜ ጭምር ራሳቸውን ላደጋ ጋልጠው የሜዲትራንያንን ባህር አቋርጠው ጣሊያን ሊገቡ ከሞከሩ ስደተኞች አብዛኛዎቹ ከእነዚህ የምስራቅ አፍሪካ ሀገሮች የሄዱ መሆናቸው በተደጋጋሚ ተገልጿል። የወቅቱ የአውሮፓ ህብረት ፕሬዝዳንት የሆነችው ጣሊያን እንደዚህ አይነቱን የምክክር መድረክ ማነሳሳቷም ችግሩን ከምንጩ ለማድረቅ ካላት ፍላጎት የመነጨ ይመስላል። በመድረኩ ላይ የተናገሩት በኢትዮጵያ የጣሊያን አምባሳደር ጁሴፔ ሚስትራታም አገራቸውም ሆነች የአውሮፓ ህብረት እንዲህ አይነቱን እንቅስቃሴ በገንዘብ ጭምር እንደሚደግፉ ተናግረዋል። የስደተኞችን ችግር መቅረፍ የጣሊያንም ሆነ የአካባቢው አገሮች ፍላጎት መሆኑን የገለጹት በኢትዮጵያ የውጭ ጉዳይ ሚኒስቴር የኢጋድ ዳይሬክተር አቶ ተስፋዬ ይታይህ ለመፍትሄውም አብረው እንደሚሰሩ ይናገራሉ። ጣሊያኖች ከራሳቸው አኳያ በተለይ መተላለፊያ ስለሆኑ ስደተኞች የአይነት እንትን አላቸው። ስለዚህ ስደት የሚሰደዱት ደግሞ ምንጩ በአብዛኛው ከዚሁ ከኛው ከኢጋድ አካባቢ ስለሆነ ይሄንን ለማስቀረት የራሳቸው የሆነ እንትን ይኖራል። ዋናው ነገር ከኢጋድ ጋር ከአባል ሀገረቱ ጋር ጣሊያኖችም ተባብረው እየሰሩ ናቸው ያሉት ጣሊያን ብቻ ሳትሆን ስዊዘርላንድን በዚህ ትብብራለ ሌሎች አገራትም ይሄን እየተባበሩ ነው እና ዋናው እነሱም እንደዛ አይነት ፍላጎት አለ። የእኛም ፍላጎት ቢሆን ሰዎች በተረጋጋ ሁኔታ የሚኖሩበት መንገድ መፍጠር ነው። ይሄን ብሎ መውሰድ ይቻላል። እንዳለመታደል ሆኖ አካባቢያችን ከስደት ጋር የተያያዙ ነገሮች ሁሉ ይታዩበታል ያሉት የኢጋድ ስራ አስፈጻሚ ጸሐፊ አምባሳደር ማህቡብ ማአሊም የችግሩን ስፋት አብራርተዋል። ከዚህም አንጻር የኢጋድ ቀጠና የስደተኞች መነሻ መድረሻና መመለሻ ጭምር መሆኑን አስታውሰዋል። እነዚህም ተጨባጭ ሁኔታዎች ለመቋቋም ደግሞ የተቀናጀ ጥረት አስፈላጊ መሆኑን ለጋዜጠኞች ገልጸዋል። እነዚህ ተገቢ የሆነ እቅድ ማውጣት፣ መግባባት፣ በሁሉም አባል አገሮች ተቀባይነት ያለው ማዕቀፍ ማዘጋጀት የሚጠይቁ ፈተናዎች ናቸው። ያለመታደል ሆኖ ግን ከዚህ ቀደም እንዲህ አይነቱ የምክክር ሂደት አልነበረንም። ኢጋድ ክልላዊውን የምክክር ሂደት የመሠረተውም በእነዚህ ምክንያቶች ነው። ይህ ደግሞ በጋራ ተቀምጠው ፈተና በሆኑ ከዚህ ርዕስ አንጻር እየመጡ ባሉ ጉዳዮች ላይ እንዲነጋገሩ ለአባል አገራቱ ዕድል ይፈጥራል። ይህ በተራው አካባቢው የጋራ በሆኑ የችግር መፍቻ ነጥቦች ላይ እንዲወያይና እንዲስማማ ዕድል ይሰጣል። መድረክ የተናገሩ ሁሉ በምስራቅ አፍሪካ የሚታየውን የስደት ሁኔታ አሳሳቢነት ሳይገልጹ አላለፉም። ለ11 ወራት በግጭት ውስጥ በቆየችው ደቡብ ሱዳን ብቻ አንድ ነጥብ አራት ሚሊዮን ሰዎች በአገራቸው ውስጥ መሰደዳቸው ተመልክቷል። ነገ የሚጠናቀቀው ውይይት የአጭርና የረጅም ጊዜ የመፍትሄ አቅጣጫዎችን እንደሚያመላክት ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ በእንዲህ እንዳለ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ትናንት በስትራስበርግ ፈረንሳይ ለሚገኙ የአውሮፓ ፓርላማና ምክር ቤት ስለ ስደተኞች የሰብዓዊ መብቶች መከበር ንግግር አድርገዋል። አባ ፍራንሲስ በሁለቱም ስፍራዎች ባደረጉት ንግግር አውሮፓ የቆመችለትን የሰብዓዊ መብቶችን የማክበር መርህና ዴሞክራሲያዊ እንቅስቃሴ እንድታከብር ጥሪ አድርገዋል። ጳጳሱ በ25 ዓመታት ውስጥ ለመጀመሪያ ጊዜ ለአውሮፓ ተቋማት ስላሰሙት ንግግር ሪፖርተራችን ሊሳ ብራያንት ዘግባለች። ትዝታ በላቸው ታቀርባለች። የአውሮፓ መሪዎች በሞቀ ጭብጨባ የተቀበሏቸው ሊቃነ ጳጳሳት ፍራንሲስ የስራ የዲሞክራሲ የሰብአዊ መብት እንዲሁም የሰላም ጉዳዮችን በማንሳት አውሮፓ ያለችበትን እውነታና የቆመችለትን መርህ በማነጻጸር ችግሮቹ እንዲፈቱ ተማጥነዋል። በሀያ አምስት አመታት ውስጥ ለአውሮፓ ህብረት ተቋም ንግግር በማድረግ የመጀመሪያው የካቶሊካዊት ቤተ ክርስቲያን ሊቃነጳጳሳት ፍራንስስ ሀያ ስምንቱ አባላት ሀገሮች በተለይ ስደተኞችን ችግር ለመፍታት ግልጽና ስብዕና የሚንጸባረቅበት ደፋር እርምጃ እንዲወስዱ ጠይቀዋል። በቅርብ ዓመታት ወደ አውሮፓ አገሮች ለመግባት ሲጥሩ ባህር ውስጥ ሰምጠው ደብዛቸው የጠፋ በሺዎች የሚቆጠሩ ስደተኞችን በማመላከት የሜዲትራንያን ባህርን ሰፊ የጅምላ መቃብር ሲሉ ገልጸዋል። ሞሜንቶ ዲ አባንዶናር ሊዴያ ዲ ኡና ኤውሮፓ ኢምፓውሪታ ፔጋታ ሱ ሴስቴሳ እርዳታና ተቀባይ ተንከባካቢ የሚያስፈልጋቸው ሴቶችና ወንዶች ስደተኞችን ያሳፈሩ ጀልባዎች በየቀኑ ወደ አውሮፓ ጠረፎች እንደሚደርሱ የተናገሩት ሊቃነ ጳጳሳት ፍራንሲስ የአውሮፓ ሀገሮች የሰው ልጅ ክብር ከግንዛቤ በማስገባት ሰብዓዊ ቀውስን የሚፈጥር የስደተኞችን ፖሊሲ እንዳይቀርጹ አሳስበዋል። የአውሮፓ ህብረት ምክር ቤት አባላት ዲሞክራሲ እንዳይሞት መስራት አለባቸው። ቢሮክራሲን ከሚያስቀድም የፖለቲካና የኢኮኖሚ ህብረት ይልቅ ለታላላቅ ሀሳቦች መፍለቅ ቅድሚያን እንዲሰጡ ብለው መክረዋል። አድማጮች፣ በ1431 መካከለኛ ሞገድ የሚተላለፈው ስርጭት እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። አሁን ኢትዮጵያውያን በአሜሪካ ነው በዛሬ ዕለት በመላው ዩናይትድ ስቴትስ የምስጋና በዓል ማለት ታንክስጊቪንግ ቤተሰቦች ተሰባስበው የሚያከብሩት በዓል ነው፣ በመከበር ላይ ይገኛል። ኢትዮጵያውያኑስ በአሜሪካ እንዴት እያከበሩት ነው? አዲሱ አበበ ዝርዝሩን ይዟል። ከጥያቄው አስቀድሞ በመጀመሪያ ሁሉን ቻይ የሆነው ለአምላካችን ዘንዱል እግዚአብሔር ክብር ምስጋና ድረሰው ላለው ታንክስ ጊቪንግን ምክንያት በማድረግ የተሰባሰብንበት ዛሬ አይደለም። ከዛሬ በፊት ዛሬ በሁለተኛ ጊዜ ነው። እንዲሁ ተሰባስበናል። ተሰባስበን የምስጋና ምሽት ነው። እግዚአብሔርን እያመሰገን፣ እንዲሁም ደግሞ ተሰባስበን ቤተክርስቲያናችንን ህንጻ ለማሰራት የገቢ ማሰባሰቢያም ጭምር ለማድረግ በዚህ ዙሪያ ነው የተገናኘንበት። የመጀመሪያ ዓመት አይደለም፣ ሁለተኛ ዓመት ነው። እሺ፣ ምን ምን ተደረገ? እንደ ዋና ዋናውን ቢያነሱልኝ። ከዛ ደግሞ በዲያቆን ጥበብ በኩል ያለውን በማርያም በኩል ይነግረኛል። እሺ፣ ታንክስጊቪንግ ምስጋና ምሽት ዘርዘር ብለን እንኳን ባን አቀርበው። እግዚአብሔር በሰጠን ሁሉ ምስጋና ይገባዋል የሚል ነው ባጭሩ። እንግዲህ ወደ ትርጓሜውን ስንሄድ እንግዲህ በሀገሪቱ ላይ ያሉት ሰዎች አንድ ስጦታ ከእግዚአብሔር አግኝተው እግዚአብሔርን ያመሰገኑበት ዕለት እንደሆነ ነው የምንረዳው እና ከዛ በመነሳት እኛም እግዚአብሔር ጤንነቱን ሰጥቶ በሰው ሀገር ላይ በባዕዳን ሀገር ላይ ኑሮን እየኖርን ችግረኛ ወገኖቻችንንና እንዲሁም ደግሞ ቤተሰቦቻችንን እየረዳን ስላለን እግዚአብሔርን ዘውትር እናመሰግነዋለን። ሆኖም ደግሞ በዚህ ዕለት ብዙ ችግረኞች፣ ታማሚዎች፣ ልዩ ልዩ ወገኖቻችን እንዲሁም ደግሞ የሚያስባቸው ያጡ በየበረንዳ ያሉ ስላሉ እነዛን ለመጎብኘት በልደታ ለማርያም ቤተ ክርስቲያን አባላት ምዕመናን በመን ተነሳሽነት ለጥሩ ነገር ለጥሩ መንፈስ በመነሳሳት ይህን በጎ አድራጎት ለማድረግ መቄዶንያ ኖን ፕሮፊት ኦርጋናይዜሽን ካፒታል ቻሪቲ በተባለ ድርጅት ወደ አንድ ሺህ የሚሆኑ ምዕመናንን ችግረኞችን ለመርዳት ችሏል። በዚህ ምሽት ዲያቆን ጥበበ ወደ አንተ ልመለስ ና። በእናንተ በኩል ይሄ በዓል ለመጀመሪያ ጊዜ አይደለም፣ ታንክስ ጊቪንግ ሲከበር ቆየት ብሏል። ና መቼ ነው የጀመራችሁት? ወደ ዛሬው ፕሮግራም ከመምጣቴ በፊት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ለዛሬ ባጭሩ እንደመነሻነት እኔ ይህን መርሃ ግብር ማካሄድ በርሳ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ከተጀመረ ምናልባት ወደ ሀያ ዓመት ገደማ ሊሆነው ይችላል። እኔ እዚህ ሀገር ከመምጣቴ በፊት የተጀመረ መርሃ ግብር ነው። መርሃ ግብሩ ከኔ በፊት በነበሩ ወገኖቻችን፣ እህቶቻችን፣ ወንድሞቻችን እግዚአብሔር ለማመስገን እድሉና አቅሙ ከተገኘ ለምንድን ነው ያገሩ ሰዎች ታንክስጊቪን ብለው እነሱ እርስ በራሳቸው የሚገናኙበት ቤተሰብ ከቤተሰብ የሚገናኙበት ብለው የዝቀን ሆኖ ከኋላ ለምንድን ነው እኛስ እግዚአብሔርን ውጭም ደ ቤታችን ሌላ ነገር እያደረግን በተለያየ መልኩ እናሳልፈው እንችላለን። ለምንድን ነው ቤተ እግዚአብሔር እሱ የሚከብርባት የሚገንባት ቦታ ተገናኝተን የበለጠ አናመሰግነውም? ምክንያት አግኝተን ነው ብለን ብለው የጀመሩት ነው። ወይ እንግዲህ እዚህ ሀገር ካለው ድረስ እስካሁን ድረስ እንደ እግዚአብሔር ፈቃድ ይሄን መርሃ ግብር እየተከታተልን ያለ ነው። እንደውም ሊቀ ጳጳሳት ሁሉ መጥተው ነበረ። አቡነ ዜና ማርቆስ ነፍሳቸውን ይማርና በእውነት መጥተው ሁሉ ትምህርት ሰጥተውን ነበር። ትንቢት ትዝ ይለኛል ትንቢተ ዕንባቆምን ነው እንደውም ያስተላለፉት ያስተማሩት፣ እና ከብቶች በጋጣው ባይገኙ በመስኩም ባይሰማሩ የምትለው ጥቅስ ማለት ነው። እና እኔ ግን በእግዚአብሔር ደስ ይለኛል ብለው በዛ በትምህሩም የሆነ ትምህርት አስተምረው እንደነበረ፣ ሌሎችም ሰባኪያን እየተገኙ ትምህርት አስተምረውን ነበር። ና በዚህ መልኩ ተጀምሮ እንግዲህ እንደ እግዚአብሔር ፈቃድ ይህንን ቀን በታላቅ ሁኔታ እናከብረዋለን። ዝርዝር ሁኔታው በኋላ ምናልባት መናገር ለማለት ነው። መልካም፣ በዛ ውላ አስቀጥልህና ደቆን ጠበበ። ዛሬ እንግዲህ ቀኑ ነው። ምን አረጋችሁ? አሁን ይሄ ፕሮግራም ሲተላለፍ ኢትዮጵያ መሽቷል። እንኳን ኢትዮጵያ እዚህም ከቀኑ አንድ ሰዓት ወይም ሰባት ሰዓት አልፏል። እና ቀደም ብላችሁ ነው እናንተ ያከበራችሁት። ምን ምን ተደረገ? ከዚህ ቀደም እንደሚደረገው ተመሳሳይ ነው ወይስ ደግሞ አዲስ ነገር ነበር ዛሬ? አዎ ብዙ ጊዜ ሰዎቹ የሚመጣው ምዕመኑ እንዳይሰላች የተለያዩ ፕሮግራሞችን ነው የምናደርገው። እንግዲህ አጠር ያለ ስብከት ምናልባት እንግዲህ ሰባኪያን ካሉ በመካከላችን ስብከት እናደምጣለን። ግን ዞሮ ዞሮ የምናደርጋቸው ትምህርቶችና ውይይቶች ሁሉ ከስብከት ጋር የተያያዙ ስለሆኑ፣ አንደኛ እንግዲህ ከስብከቱ ውጭ ምስክርነት ምናልባት ሰዎች እግዚአብሔር ስላደረገላቸው ይመሰክሩበት እንዲያርጎልኛል እንዲያርጎልኛል መቼም እያንዳንዳችን ብንጠየቅ እግዚአብሔር አላደረገልኝም የሚል ሰው አይኖርም። ስለዚህ እንደውም ልበ አምላክ ዳዊት አምላክ የሆለን ያደረግከው ብንናገረው ከቁጥር ሁሉ በዛ እንዳለ የምንናገርበት እያንዳንዳችን በእውነት ቃላት የሚያጥረን የምስጋና ነገር አለን እና እግዚአብሔር ስላደረገልን፣ እናቱ መቤታችን ስላደረገችልን የምልጃ ስራዋ፣ ቅዱሳን ጻድቃን፣ ሰማዕታት ስለተራዱን በዚህ ሁሉ አድሮ የሚሰራው እግዚአብሔር ስለሆነ ስላደረገልን እግዚአብሔርን እናመሰግናለን። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ እንዳለ መዝሙር መቶ አምስት ቁጥር አንድ ላይ እና እግዚአብሔር እናመሰግንበታለን እና የምስክርነት መርሃ ግብር የጥያቄና መልስ በውድድር መልክ በተለያዩ ቤተክርስቲያናችን ውስጥ የምንመላለስባቸው ሕይወት ምን እንደሚመስል፣ ሰባቱ አጽዋማት፣ ሰባቱ ምስጢራት፣ የቤተክርስቲያን የመጽሐፍ ቅዱስ ጥቅሶች በተለያየ መልኩ ቤተክርስቲያን ታሪክ ከስራት ቤተክርስቲያን እያውጣጣን በተለያየ መልኩ ሰዎችን ያው እያሳተፈ የምናደርገ ጥያቄ እና መልስ፣ ምስጋና ጋር የተያዙ ዝማሪዎች፣ እንዲሁም ደግሞ አንዳንድ ጽሑፎች ደግሞ ነበረ ማለት ነው። ዛሬ መልካም መጋቤት በእናንተ በኩል መነሻው ቅድም እንዳልኑ ለቤተ ክርስቲያን ግንባታ አስተዋጽኦ ለማሰባሰብ ቢሆንም ቀኑ ደግሞ የተመረጠው በታንክስ ጊቪንግ በምስጋና ቀንነቱ ነው እና ይህንን ወደፊት እንደው ሰፋ ባለመልኩ ምናልባትም የቅዳሴ ስነስርዓት በመጨመር ለምን ምዕመናን ክርስቲያኑ በቅዳሴ ጊዜ የበለጠ ሊሰባሰብ ይችላል እና ጥሩ ማመስገኛ ጊዜ ይሆናል እና ሰፋ ለማድረግ እቅዳላቸው ወደፊት ምን ምን አስባችኋል? እንግዲህ በጣም ጥሩ ጥያቄ ነው የተገባም ነው። እግዚአብሔር መቼም ሌት ተቀን እየተመሰገነ ያለው ይመሰገናልም፣ ሲመሰገን ይኖራል። ነገር ግን በዛ አንለት ለየት የሚያደርገው እንግዲህ እዚህ ላይ የምንመለከተው መቼም የሀያ ዓመት ልምድ ካላቸው ጋር ዛሬኛ ያው መቼም አንገጥምም፣ መቼም ጀማሪዎች ስለሆንን አንዱ አመት አልፏል፣ ተሞክሮ፣ ሁለተኛው አመት ጥሩ ነው። ዋናው መጀመሩ ነው። ጊዜ ደግሞ እግዚአብሔር ይመስገን የሚሆነውን በሂደት ተማክረን የምናደርገው እናደርጋለን። ነገር ግን በዚህ ሁሉ ትልቁ የራሱ ቤተ ክርስቲያን ሲኖረው ሰፋ ያለ ጊዜ ሲኖር እውነት ሁሉን ነገር ለማከናወን እንችላለን የሚል እምነት አለኝ። ሊያቆን ጥበበ ዛሬ የቅዳሴ ስነ ስርአት አልነበረም። መልካም ነገር ይመስለኛል፣ የቅዳሴ ስርአት ለምን አይታከልበትም? የበለጠ ምስጋና ነው ብዬ ነው በጣም ትልቅ ነው፣ ትልቅ ነው። ቅዳሴ ራሱ ምስጋና ነው፣ ማመስገን ነው። እና እንግዲህ እንደ እግዚአብሔር ፈቃድ እኛ የተፈጠር ነውም አላማው መጀመሪያውም እግዚአብሔር ለማመስገን ነው። ምንም አላማ የለንም። ደግሞ በእውነት ይቅርታ አቋረጥኩ እንጂ የብዙ ቦታ ስራ ስለማይኖር ምእመናን፣ እኔ እንደማየው እዚህ ቤተ ክርስቲያን በተለይ በስራ ቀን እንኳ ቢሆን ቅዳሴ ካለ መጥቶ ያስቀድሳል፣ ይጸልያል። እና የዛሬው ቀን ደግሞ ምቹ ነበር እና ምናልባት እንደው ይታሰብበታል ወይ ለማለት ነው። አዎ እንግዲህ መቼም የልጆች ስራ ወደ አባቶች ማቅረብ ነው ሐሳቡ። እነሱ ደግሞ ውሳኔ ላይ የመድረሱ ጉዳይ ስርዓቱን የመከተል ጉዳይ ነው። እንደ እግዚአብሔር ፈቃድ እንግዲህ እንደዚህ አይነት ቀን በሚሆንበት ጊዜ አባቶቻችን እነሱ እንግዲህ ተነጋግረው ቁጭ ብለው፣ አይ እውነት ነው፣ ሐሳብ መጥቷል፣ ለምንድን ነው በቅዳሴ ይሄን ነገር የማናሳልፈው ብናመሰግን፣ የበለጠ እንጠቀማለን። እና ዲያቆናቱም ካህናቱም ይኖራሉ፣ ተነጋግረን ይሄን እናድርግ የሚሉት እነሱ ስለሆኑ እንግዲህ መንፈሳዊ ክፍሉ ሐሳቡን አቀርባለሁ። ጥሩ ሐሳብ ነው፣ የሚደግፍ ሐሳብ ነው ለማለት ነው። ቀሲስ፣ መጋቤ ጥበብ ቀሲስ፣ በስርዓት ቀደም ሲል የአስተዋጽኦ ቤተ ክርስቲያኑን ለመገንባት የሚደረግ አስተዋጽኦ መነሻ እንደሆነ ሰበቡ ደግሞ ያው የታንክስ ግቪንግ በመሆኑ እሱን ተናግረናል እና የራስ ቤተ ክርስቲያን ሲኖር ሰፊ ቦታ ሲኖር ብንቀድስም ብንሰበሰብም እንደልባችን ብለዋል። እና ምናልባት ይሄ ለቤተ ክርስቲያን ግንባታ የምታደርጉት ጥረት ተሳክቶ መልክ ሲይዝ የዛ ላይ ድረስ ይሆናል። እንደው ካነሳ ነው። ዘንዳ ከርዕሳችን እንዳንወጣ ብዬ ነው ወደኋላ ያደረግኩት በቂ ተሰባሰበላችሁ ሰው በደንብ መጣ አስተዋጽኦ አደረገ አዎ መቼም እንግዲህ ሰው አንድ የሆነ ግምት ይዞ ይነሳል ያ ግምት መቶ በመቶም ባይሆን መቼም እንደተጠበቀውም ባይሆን በአግባቡ ነገሮች እግዚአብሔር ይመስገን ብዙ ህዝብ ተገኝቷል ያሳለፍንበት ጊዜ አጭርም ሰዓት ቢሆን እንዲሁም ደግሞ ክሪስታል ሲቲ ውስጥ ነበርና ብዙ ሰፋ ያለ አዳራሽ ነበረ ብዙ ሰው ተገኝተዋል። ረግታችኋል። እርካታ መልካም ነው። ዲያቆን ጥበበ ማሞ በጣም አመሰግናለሁ። መልካም በዓል እንዳሳለፋችሁ ተስፋ አረጋለሁ። የዓመት ሰው የበለን እግዜር ይስጥልኝ። መጋቤ ጥበብ ቀሴስ ብስራትም እንዲሁ እግዚአብሔር ይስጥልን። አመሰግናለሁ ስለ ጊዜያችሁ። እግዚአብሔር አክብርልን። ይህን ሀሳብ በእውነት ትኩረት ሰጥቶ ስለ መራግበሩ ስለከፈቱልን ማለት ነው። ዋናው አላማው ነው ረንድ ሰው አንድ ሰው ለአመስግን ግን አሁን እኮ በጣም በጣም ብዙ የሚያመሰግንበት ምክንያት አለው እና እድሉ ካለ ቦታው ካለ አቅሙ ካለ ሌላ የሚያባክነውን ነገር እንደ ገታ አድርጎ ብዙ ነገሮቻችን ችግሮቻችን የሚፈቱት በሀገርም፣ በወገንም በቤተሰብ ያለው ችግር የሚፈታው ነገር እግዚአብሔር ስናደምጥ እና እንደ ቃሉ መኖር ስንችል ብቻ ነው እና ይህንን እድል ባገኘ ነው አጋጣሚ ሁሉ እንጠቀምበት እና እግዚአብሔር እናመስግነው በማለት ነው። እንግዲህ የመራዶ በርጌት በየዓመቱ የተካሄደ ያለውና ተመስገን ነው። ይህን እንኳን እድል ሰጥቶን በጣም ላመሰግን ስላደረገን እግዚአብሔር አክብርልን፣ እግዚአብሔር ይስጥልን። እንግዲህ ቀሲስ ደግሞ ይህንን እድል ላዘጋጁ ላዘጋጃችሁት ክፍሎች ለቪኦኤ በእውነት በጣም ትልቅ ነገር ነው። ወደፊትም እንዲሁ ተለመደ ስራችሁ እንደሆነ እንዲታመንም ቀላል ነገር አይደለም እና በእውነት ጥሩ ስራ ነው የተሰራው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እንላለን። በእውነቱ እንዲህ እንዲህ አይነቱ ነገር ይሄ የብዙኃን ድምጽ መተላለፊያ የሆነው ክፍል ወደፊትም እንደ ሰፋ ያለ አየር እየሰጠ እንቅስቃሴውን ቢያደርግልን በእውነት በጣም ከልብ እመኛለሁ ነው የምለው። ብዙ ነገሮችን ጊዜ የምናጠፋበትን ሁሉ ላልተማረ ላላወቀም እናሳውቅበት መንገድ ይሆናልና ይሄ በእውነት ይቀጥል የሚባል ነው። ቀጣዩም ዘመን እንዲሁ ደግሞ እንገናኛ ብቃን እላለሁ። እግዚአብሔር አብ ጸጋ እግዚአብሔር ወልድ ስስ የዘር መስክሳነት ከሁላችን ጋር ይሁን አሜን። እግዚአብሔር ይስጥልን። እንግዲህ እንደ ቤተክርስቲያን ቋንቋ ቃለ ሕይወት ያሰማልን እላለሁ ደግሞ አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ካም ስላሽ አማሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሃሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በመደበኛው ስርጭት በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት እንጠብቃችኋለን። እስከዚያው ዝግጅቱን ከመራልን ከኃይሉ ታምራት ጋር በመሆን የምሰናበታችሁ ሄኖክ ሰማ እግዜር ነኝ። ሰላም፣ መልካም ምሽት እንዴት you.